ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ፓርቲ የህዝብ ግንኙነትና ጽህፈት ቤት ኃላፊ እንደሚታወቀው የባልደራስ መሪ የአቶ እስክንድር ነጋን ጨምሮ አባሎቻችሁ በስር ላይ ይገኛሉ በአሁኑ ወቅት የክስና የፍርድ ሂደታቸው በምን ሁኔታ ላይ ይገኛል አመሰግናለሁ። አቶ ካሳሁን በመጀመሪያ እንደገና ስለጋበዝከኝ በጣም ደስ ብሎኛል፣ ከረጅም ጊዜ በኋላ ስለተገናኘን። ባልከው አቶ እስክንድርን ጨምሮ ሌሎች ወደ ዘጠኝ የሚደርሱ አባላቶቻችን ታስረዋል። ከመነሻው ሲያዙ እነዚህ ወገኖቻችን እስክንድር ሲያዙ ለብጥብጥ ለአመት ምክንያት ናችሁ ወይም ደግሞ እናንተ ቆስቁሳችኋል አደራጅታችኋል ብለው ነው ያሰሯቸው። ፌደራል ፖሊስ ከያዛቸው በኋላ ተሱሳይን የፕሮሰስ የምስክርነት የምስክርነት ሂደት ጊዜ እንደሰማሁ ከአሁን አንተም እንዲሆን አንደኛ ፍርድ ቤቱ ዝግ እንዲሆን ምስክሮቹ ደግሞ በግልጽ ሳይሆን ከመጋረጃ ጀርባ በድምፅ ማግያ እንዲመሰክሩ መደረጉ እንዲህ አይነቱ ሂደት ፍትሐዊነት የጎደለው ስለሆነና የኢትዮጵያ ሕዝብ አይቶ እንዳይፈርድ ነው ይህን የምታደርጉት በሚል መስክንድር ከጠበቆቻቸውን ሁሉ አሰናበቱ። ከዛ በኋላ እንግዲህ አንድ ስድስት ምስክሮች በዛው በድብቅ መሰከሩ። ችሎቱ በዝግ ተካሂዶ መጨረሻ ላይ አቃቢ ሲጠበቅ ነበረ፣ ረጅም ጊዜ ክስ ይመሰርታል ተብሎ አሁን ባለፈው ሐሙስ አንድ ክስ መስርቷል። ክሱ በፌስቡካችን ላይ በኛ በትኗል። ማንም ሰው ላይ ይችላል እጅግ በጣም የሚያሳስር የሚያሳስር መቼም በኢትዮጵያ ታሪክ ውስጥ በኢትዮጵያ የሕግ ችሎት ታሪክ ውስጥ ይሄኛው በጣም የዘቀጠ ይመስለው የነው ማምኖ መቼም ተከሰዋል። እንግዲህ ያው ሽብር እና ፈጥራቸዋል፣ ግጥጥጣሳቸዋል የሚል ነው። እና በአሁኑ ሰዓት አሁን እዚህ አዲስ አበባ ፖሊስ ኮሚሽን ነው ያሉት እነ እስክንድር፣ በተለይ ክስ የተመሰረተባቸው ጥቂት ናቸው። አሁን ካሉት ውስጥ ከዘጠኝ ውስጥ አራቱ ናቸው ክስ ስለተመሰረተባቸው ከዚህ ከአዲስ አበባ ፖሊስ ኮሚሽን ወደ ቃሊቲ ወይ ቅሊንጦ ትክክል ቦታውን አላወቀውም። እስክንድርና አናግሬው ነበር በቅርቡ፣ ትላንትና እንዲህ ይሄዳሉ ማለት ነው። እና በአጠቃላይ ግን ያለው ከመጀመሪያ ከአያያዙ ጀምሮ ዱን ሂደት አሁንም ያለው የክሱን ይዘት ስናይ የሀገራችን የፍትህ አካሉ እጅግ በጣም አሳሳቢ አሳሳቢ አሳሳቢ ሁኔታ ውስጥ እንደወደቀ የሚያሳይ ነው። አሁን ወቅት እሳቸው እርግጥ አቶ እስክንድር በስር ላይ ይገኛሉ። በአመራር ላይ እናንተ አላችሁ እናንተ እስከ ውጭ ያላችሁት ምን አይነት ሁኔታዎች እየገጠሟችሁ ነው? ፖለቲካ አቋማችሁን በመግለጽ መሪዎቻችሁ እንዲፈቱ ይህም በማድረግ የትግል እንቅስቃሴ ውስጥ ምን አይነት እንቅስቃሴዎችን እያደረጋችሁ ነው? በዛስ ላይ የገጠሟችሁ ጫናዎች ወይም መዋከቦች አሉ? ባልደራስ እንደ ፓርቲ ከሳሁን እንደ ፓርቲ ሁልጊዜም ከጫና ተላቆ አያውቅም። በጣም የሚያሳዝነው ነገር ይሄ ነው። የሚገርመው ነገር የተለየ የተለየ ጫና አለበት ባልደራስ እርዳታ። ከዚህ በፊትም በተለያዩ ሚዲያዎች ይገልጸናል። እርዳታ እንኳን ለመስጠት ሄደን በፖሊስ ሳንጠየቅ ፖሊስ ትንሽ ሳያስፈራራ ነው ያሰራው፣ ሳይለቀን ይህልንበት ጊዜ አላስታውስም። በምናደርጋቸው እንቅስቃሴዎች ላይ ከፍተኛ ወከባ፣ ከፍተኛ ጫና አለብን፣ በየቀኑ ማለት ነው። አባላቶቻችንም ራሱ እንዲሰጉ፣ እንዲበሩ የሚያደርግ ድባ በአጠቃላይ መንግስት እየፈጠረ ድርጅቱን ለማዳከም ከፍተኛ ስራ እየሰራ ነው ያለው። የመስገድ እንድርን ጉዳይ በተመለከተ እኛ እንግዲህ ይህንን ጫና ፈርተን ወደኋላ አንልም። ትግላችን ቀጥሏል፣ ወደፊትም ይቀጥላል። የክሱ ይዘት እንደሚያሳየው ብቻ ሳይሆን ሂደቱ በአጠቃላይ ፍርድ ቤቱ ሂደት በሙሉ ስናየው ፖለቲካዊ ክስ ነው። እንዴት አድርጌ ፍርድ ቤቱን ተጠቅሜ ይህንን ድርጅት ላጥቃ፣ እንዴት አድርጌ ፍርድ ቤቱን ይህንን ተቋም ተጠቅሜ እነ እስክንድርን እነ ስንታየውን መሪዎችን የባልደራስን መሪዎች ላጥቃ የሚል ዘዴ ነው። ስለዚህ ይሄ ፖለቲካዊ ይዘት ያለውን ክስ በተለያዩ ጅግስ ሰላማዊ በሆነ መንገድ ትግላችን ይቀጥላል ማለት እና ከዚህ በኋላም እንግዲህ እዚህ ሀገርም ውስጥ ያለው ውጭ ሀገርም ውስጥ ያለው ኢትዮጵያ እየተቀናጀ ጫናዎችን በመፍጠር እነዚህ ንጹሐን መሪዎቻችን ከእስር እንዲወጡ እና ሰላማዊ የሆነ የፖለቲካ ትግላቸውን እንዲቀጥሉ ጠታችን ይቀጥላል። አሁን እንዳነሱት በተለይም በባልደራስ ላይ ከፍተኛ የሆነ ጫናም ወከባዎችም አሉ ብለዋል። ከሌሎች ፓርቲ በተለየ መልኩ እናንተ ላይ ትኩረት ተደርጎ ወከባና ጫናዎች የበረከቱት ለምንድን ነው? በእኛ እምነት እንግዲህ አንደኛው መቼም ታስታውሳለህ፣ ካሳሁን ጠቅላይ ሚኒስትር ራሳቸው አንድ ጊዜ ሲናገሩ በዚህ በባልደራስ ጉዳይ ላይ ግልጽ የሆነ ጦርነት እንገባለን ብለው ነው እና ብዙ ሰው ጥያቄ የፈጠረበት ጊዜ ነበረ። ይለኛል ስለ ብዙ የፖለቲካ ፓርቲዎች እዚህም የሳጠቁ ሀይሎችን ሳይቀር በትዕግስት በፍቅር እንቀበላለን የሚሉ የነበሩ ሰውዬ ባልደራስ ላይ ሲሆኑ ግን ግብ የሆነ ጦርነት እንገባለን ያሉበት ጊዜ ነበረ ገና በጠዋል እና ይሄ የሚያሳየው እኔ እንደ ግለሰብ የምረዳው ባልደራስ ሰፊ የሕዝብ ድጋፍ አለው። አሁን በተለይ አዲስ አበባ ውስጥ አዲስ አበባም ውጭ ደግሞ ብዙ ሰው ተስፋ ያደርገዋል። ኮንፊደንስ ያለው በጣም ተጋፋጭ ነው። እንደገና ደግሞ መንግስትን ክሪቲሳይዝ ለማድረግ የማይሆነውን አይደለም ለማለት አካሄድን አስተካክል ለማለት የደፈረ ፓርቲ ነው በዚህ ወቅት። ስለዚህ ይሄ ፓርቲ ምርጫ እንዲመጣ ተቀናቃኝ ነው። አሁንም ደግሞ የኢንጀስቲስ ወይም ደግሞ የፍትሃዊ ነገሮች ሲደረጉ የሚሸፋፍን ፓርቲ አልሆነም። ቤቲ ፈርስት ዝም ብሎ አይቀመጥም። የተፈረሰ ብላ ያጋልጣል። ሰብዓዊ መብት ግድፈት ሲፈጽም ይህ አይነት ችግር አለ ብላ ያጋልጣል እና የጎን ውጋት ነው ለመንግስት የሆነው ለእኛ እምነት በጎ ነገር ነው። መንግስት እንደውም ችግሮቹን አይቶ ወደ ማስተካከል ግን ነበረ። ነገር ግን መንግስት ይህን አይፈልጉ ማጭርጭር ነው የሚፈልገው። ትክክሉ መልካም ነው፣ ለውጡ ጥሩ ነው፣ ሀገራችን በቃ እየተሻገረች ነው የሚል አይነት ቮይስ ነው የሚፈልገው ከተቃዋሚ። ያንን አላደረግንም። ስለዚህ ታርጌት ሲሆን ይመ እና ባንተራስ አንዱ በጣም በመንግስት ሴኪሪቲ ትኩረት ውስጥ እንድንገባና ጫና ውስጥ እንድንወድቅ ያደረገን ይሄ ነው የሚመስለኝ። የምርጫን ጉዳይ አንስተዋል። በኮሮና ቫይረስ ወረርሽኝ ምክንያት የተራዘመው ምርጫ በቅርቡ ይካሄዳል ወይም የሚካሄድ ከሆነ በዛ ላይ የተሳትፏችሁ በአዲስ አበባ ብቻ የተወሰነ ነው ወይስ በሌሎችም የኢትዮጵያ ክፍለ ሀገራት ለመወዳደር ዝግጁ ናችሁ? ጫው በእርግጥ በሁለት ሰላማዊ ሀገራችን ሰላም ሆና እኛ ደግሞ ፖለቲካ ፓርቲዎች ለምርጫ ምንነች ሆነን ምርጫ ቢደረግ የምንወዳደረው አዲስ አበባ ብቻ አይሆንም። በእርግጥ የአዲስ መዝገባችን በአዲስ አበባ ዙሪያ ነው የተመዘገብነው፣ ሎካል ነን። ነገር ግን ከመያድ ጋራ ተቀናጅተናል። ከመያድ ጋራ የተቀናጀንበት ዓላማ በጋራ ምርጫ ውስጥ ገብተን ፌዴራል መንግስት አብላጫውን በር በመያዝ መንግስት የመመሰረት ህልም ስላለን። ይህን ያሰብንበት ምክንያት ደግሞ በተለይ አዲስ አበባ መሰረታዊ ችግሮች አብዛኛዎቹ መዋቅራዊ ስለሆኑ ኮንስቲቲዩሽናል ህገ መንግስት ላይ ችግር ስላለባት ች ከተማ በአዲስ አበባን ሀያ ሶስት ወንበር ብቻ ብል ብልጽግና ደግሞ የሚባለ ወይም ኢህአዴግ ነው የምንለው እኛ እነሱ ደግሞ ፌዴራል መንግስቱ እንዲይዘው በእርግጥ ራዕያችንን ያስፈጽመናል በአዲስ አበባ ላይ መስራት እንችላለን፣ ወይም በምንፈልገው ልክ ህዝባችንን ማገልገል እንችላለን የሚለው ቢግ ኩዌስችን ትልቅ ጥያቄ ስለሆነብን፣ ሀገሪቱን አዲስ አበባንም፣ ሀገሪያችንን በአጠቃላይ ኢትዮጵያን ለማሻገር ካለን ህልም አንጻር ከመያድ ጋር ተቀናጅተናል። ስለዚህ በአጠቃላይ በመላው ኢትዮጵያ ግዛት መወዳደር የሚያስችል ቅንጅት ላይ ነው ያለነው ማለት ነው። የሚታወቀው ጠቅላይ ሚኒስትር አብይ አህመድ በርካታ የተቃዋሚ ድርጅቶችን በተለያዩ ጊዜ እየጠሩ በሀገሪቷ ወቅታዊ ጉዳዮች ላይ ይወያያሉ። በዛ ወቅት የባልደራስ ለእውነተኛና ዲሞክራሲ ፓርቲ መሪዎች አይታዩም። ያ የሆነበት ምክንያት በስፍራው ተገኝታችሁ ጥያቄ ለመጠየቅ ወይም የምክር ሀሳብ ለማቅረብ እድል ሳታገኙ በመቅረታችሁ ነው ወይስ ሳትጋበዙ ስላላችሁ ነው የእናንተ ድምጽ ወይም ምስል ጠቅላይ ሚኒስትሩ በሚጠሩት የተቃዋሚ ድርጅቶች ስብሰባ ላይ የማይታየው ወይም የማይሰማው? ብዙ ጊዜ እኛም የሚገርመን እና የሚያሳዝነን ነገር ይሄ ነበረ። በኢትዮጵያ ብሔራዊ ጉዳዮች ላይ ፓርቲዎች ሲጠሩ ባልደራስ አይጠራም አንጠራም። ስብሰባዎች ላይ ሀሳባችንን እንድንሰጥ በሀገራችን ጉዳይ ላይ አብረን እንድንመክር አልተደረገም ባለፉት ጊዜያት። አሁን በቅርብ ጊዜ አንድ የተዘጋጀ ፕሮግራም ነበረ። በዛ ላይ ተደውሎልን ሁለት ፕሮግራም ካለፈ በኋላ ነው ያው የተደወለልን መጥታችሁ ተካፈሏሉን አንድ ሰው ልከናል፣ አንድ ሰው ልከን ነበር። ግን ከዛ ፊት የነበሩ ማንኛቸውን መድረኮች ላይ፣ የትኛው መድረክ ላይ እንድንሳተፍ አልተደረገም። እኛም ይሄ በጣም ያሳዝነናል። ለምንድን ነው የሚያሳዝነን? መቼም ብልጽግና የራሱ ፕሮግራም አዘጋጅቶ በዛ ፕሮግራም ላይ ባይጋብዘን አይደንቀን። ፓርቲ ስለሆነ በአንድ ፓርቲ የፈለገውን ፓርቲ ጠርቶ የልቅልቂት ሊሆን ይችላል የሚነጋገረው ወይም ደግሞ ለራሱ ስትራቴጂ ሊሆን ይችላል። መብቱ ነው። ግን መንግስት የሚመራ ኃይል እንደ መንግስት የመንግስትን ሪሶርስ ተጠቅሞ የብሔራዊ ምክክር መድረክ የሚያዘጋጅ ጠቅላይ ሚኒስትር የሀገር መሪ ግን ሁሉም የናሳከት ኃላፊነት ብቻ ሳይሆን ግዴታ አለ። ብቻ ሀገር የወላችንም ማለት በዚች የጋራ ሀገራችን ላይ በጋራ ነው መንከር ያለብን። ድረስ የራሱ ሀሳብ ይኖረዋል። ስለዚህ አንን ሀሳቡን ማስተላለፍ አለበት እና ከዚህ ተከልተን የቆየ ነው። ወደዚህ መድረክ ከጋርዘን አናውቅም። የመንግስት ሪሶርስ እየተጠቀሙ አንዳንድ ፕሮግራም ውስጥ እናያለን፣ ግን ጠንቀር ብሎ የሚጠይቅ ፓርቲ አይጋበዝም። ለእኛ እምነት እኮ እንደተለይኛና እንጥግና የሀሳብ ቅራኔ ውስጥ ካለን እኮ መነጋገር ያለብን ኮኛ ነው። ብሔራዊ ምግባባት ዋናው ዓላማ የሚግባቡ ፓርቲዎች ሰብስቦ ማጨብጨብ አይደለም። የማይግባቡ ፓርቲዎች እንዲግባቡ የሚደረግበት መድረክ ነው። እዛ መድረክ ላይ ደግሞ መሳተፍ ነበረብን እና እስካሁን እንዳልኩ በየትኛው መድረክ ላይ ያንጋብዝም ስ የመጨረሻው አንድ ሁለት ፕሮግራም ካሳለፉ በኋላ አንዱ ላይ ሲሙላ ተጋብዘን አንድ ሰው ሄዶ አንድ ቀን ውሎ መጥቷል። አሁን ያለነው ሁለት ሺ አስራ ሶስት እና በኢትዮጵያ የዘመን አቆጣጠር ሁለት ሺ አስራ ሁለት አልፏል። ሁለት ሺ አስራ ሁለት በኢትዮጵያ ፖለቲካ ውስጥ ምን አይነት መልካም ጎኖች፣ ምን አይነትስ ደካማ ጎኖች ተከስተው ነበር? በሁለት ሺ አስራ ሶስት ስ ሊታረሙ የሚገቡ ፖለቲካዊ አስተዳደሮች ወይም አመራሮች ምን ሊሆኑ ይገባል? ምን አይነት ነገሮች ተለውጠው ማየት ይሻሉ? ሁለት ሺህ አስራ ሁለት ዓመተ ምህረት እኔ በጣም ያሳዝነኛል። አሁን ሳስበው በተለይ ጥያቄ ስታነሳው ወደ ልቤ ወደ አእምሮ የመጣሉ አሳዛኝ ነገር አለ። ተስፋችን የነበረው ቀደም ባለው ጊዜ ከአንዱ አመት የሚቀጥለው አመት የተሻለ ሆኖ ችግሮቻችንን እያሻሻልን እያሻሻልን ወደ ተሻለ ምርጫ ሀገሪቱን መውሰድ እንግዲህ የሽግግሩ አንዱ አካል አንዱ ትልቁ ምዕራፍ ፍሪ ኤን ፌር ኢሌክሽን ማድረግ ሀገሪቱን ለምርጫ የምትመች አድርጎ ማዘጋጀት ልዩነታችን ጠቦ መቶ ምናምን ፓርቲ ያለባት ሀገር ጠቦ አነት ያሉ ትግል ፓርቲዎች ጠንካራ ፓርቲዎች ተዘጋጅተው ለምርጫ ድቡ ድቡ የሚሉበት ዘመን የፖለቲካ ምህዳሩ የሚሰፋበት ዘመን ነው ያናስበን ነበር፣ ቀደም ባሉት ዓመታት ነገር ግን ሁለት ሺ አስራ ሁለት በጣም ቁልቁለት ውስጥ የወረድንበት አመት ነው። ቀደም ባለው አመት ወደ ሀገር ቤት እንዲገቡ የተባሉ ፓርቲ አመራሮች እርስ በርስ የተቃቀፉ ሰዎች በሙሉ ተጠራርገው የታሰሩበት ነው። አመቱ መጨረሻ ላይ ጠቅላይ ሚኒስትር አብይ ስለኛ ለቀቁ ተብሎ ነበር ጭብጨባ የተደረገው በሙሉ አሁን ደግሞ እነዛ ስለቀቁ የተባለው በላቸው የእኛንም ፓርቲ መሪዎች ጨምሮ አባላት ውስጥ ጨምሮ እስር ቤት የወረወሩበት ተስፋውን ያዳፈኑበት አመት ነው። ስለዚህ በአጠቃላይ ግጭቶች በተለይ አጫልሞት በኋላም ሚከ የተደረገው ግጭት ከዛም በፊት ስምንት ወር በፊት ወርም ብሮ ይመስለኛል እንደ ከባድ ግጭት ነበር። በምስ ብቻ በከፍተኛ ለውጥ ውስጥ ያለፈችበት አመት ነው። በጎ አመት አልነበረም። ያደግንበት ጊዜ ችግሮቻችን አሻሽለን ለሁለት ሺ አስራ ሶስት ጥሩ ነገር የተሻለ ለማግኘት የሮጥንበት አመት አደለም። ወደኋላ ብዙ ሄድንበት አመት እና በዚህ አዝናለሁኝም በኢትዮጵያዊ እንደግለሰብ እኔ አሁን ሁለት ሺ አስራ ሶስት ከችግራችን እንደምንማር መልካም ነው። መቼም የሰው ልጅ ያጠፋል፣ ነገር ግን ደግሞ መማርም የሰው ልጅ ነው፣ ባህሪው ነው። መማር ስንፈልግ ስንፈልግ መማር ስንፈልግ የመማር ተፈጥሯዊ ክህሎት እግዚአብሔር ሰጥቶናል። ስለዚህ ከባለፈው አመት ተምረን ይህንን የምናበላሸውን የብሔራዊ መድረክ ዝግጅቶቻችንን ሁሉ አሻሽለን ሁሉን አቀፍ የሆነ የብሔራዊ መግባባት መድረኮችን እያዘጋጀን በዋና ዋና ጉዳዮች ላይ በዋና ዋና አጀንዳዎች ላይ የጋራ መግባባት ይዘን ለምርጫ ምቹ ሆነን የሚዘጋጅበት አመት ነው መሆን ያለበት። ለዚህ ሁሉም መስራት ፓርቲዎችን መስራት መቻል አለባቸው። በተለይ ደግሞ ትልቁን ድርሻ የሚይዘው መንግስት፣ ስለሆነ ሪሶርስ በእጁ ስለሆነ ግበሰፊ ሆኖ ትከሻ ሰፊ ሆኖ በሆነ ባልሆነው ወልታይብ ሰው በሆነ ባልሆነው ንዴት ውስጥ ገብቶ እንደ ፓርቲዎች ከመደብደብ ይልቅ ሰፋ ብሎ ስለ ሀገር ነው የምናስበበት ዘመን ቢሆን ነው የምመኘው ነው። ምክንያቱም አሁን አዲስ አበባ ውስጥ ስታይ በየመንደሩ በየሜዳው ላይ በየጎዳናው ላይ በጣም የሚለምን ጥቂት ሰው አይደለም፣ በጣም ብዙ ሰው ያለባት ሀገር ናት። ድህነት በጣም ስር የሰደድባት ሀገር ናት። ብልጭልጭ ነገሮች እንዳሉ ሁሉ በሌላ በኩል ደግሞ እጅግ በጣም የሚያሳዝኑ ሰብአዊነት ይህን ሁሉ ስብእናህን ሁሉ ሚነቁ ስታልፍ ስታይ ሰቶች ያሉባት ሀገር ናት። ይህ ጉድ የተሸከመች ሀገር በጥቂት የፖለቲካ ኤሊቶች ንትርክ ችግሯ እየከፋ እየተሳሰበ መሄድ የለባትም። ስለዚህ ሊሰራ የሚገባውና እስካሁን ያልተሰራው ነገር የዚህ ብሔራዊ መግባባት ጉዳይ ነው እና በዛ ላይ ሁለት ሺህ አስራ ሶስት ሊሰራ እመኛለሁ። ለዚህ ደግሞ ፓርቲ እኔም ፓርቲ ማለት ነው። በጣም ቅንነቱ አመራሮች እንዳላቸው አውቃለሁም። ጠንክረን በኛ በኩል ያለውን እንሰራለን። ሌሎች ፓርቲዎች እና በተለይ መንግስት ደግሞ እንደዚህ ቢያደርግ የተሻለ አመት ልናይ እንችላለን የሚል እምነት ያለኝ ተስፋ ነው ያለን። እርስዎ በባህር ማዶ ነበሩ። በትግል ውስጥም በርካታ ዓመታት ተሰልፈዋል። ፖለቲካ ትግል ውስጥ አሁን አገር ቤት ነው ያሉት። በዚሁ ፖለቲካ ሂደት ውስጥ ተሳትፎ እንደቀጠለ ነው። በሁለቱ በባህር ማዶ እና የአገር ቤቱን የፖለቲካ ትግሎች እንዴት ያነጻጽሯቸዋል? ምን ልዩነት ምን ተመሳሳይነት አላቸው? ባህር ማዶ ትግላችን አብዛኛው የድጋፍ ስራ ነው የሚሰራው የነበረው እንደምታውቀው፣ የዲፕሎማሲ ስራ በተለይ ኢትዮጵያ ውስጥ ፍርድ ቤቱም ገለልተኛ ስላልሆነ፣ ፖሊሱን ገለልተኛ ስላልሆነ፣ ጠንካራ የሰብአዊ መብት ድርጅቶችን ብዙ ስለሌሉ፣ ፍትሃዊ ያልሆኑ ነገሮች ሲፈጸሙ በአብዛኛው ሰልፍ የመውጣት ድጋፍ የማድረግ የዓለም አቀፍ ማህበረሰቡን እንዲያውቅ በማድረግ ትግላችን በዛ ላይ በአብዛኛ ተነጠነ። በፋይናንስ ደግሞ አገር ቤት ያሉ አንዳንድ ድርጅቶችን የማገዙ ስራ ነው የተጠመደው የውጭው ትግል ሀሳቦች ምክር ሀሳቦችን በመስጠት የሀገር ቤቱ ግን እንዳለ ፊት ለፊት የምትጋፈጠው ትግል ነው። እንግዲህ በቀጥታ ከመንግስት ጋር ፊት ለፊት የምትጋፈጥበት በአብዛኛው ደግሞ ሊደርሽፑን የምትወስድበት። ምክንያቱም ሊደርሽፑ እዚህ ነው ያለው። ለምሳሌ ባልደራስን ብትወስድ አሁን እዚህ አመራሩ እዚህ ነው ያለው። ከዚህ ጋር አብሮ መስራት ማለት እንግዲህ ሊደርሽፕን መውሰድ አለበት። በድጋፍ ሳይሆን በቀጥታ አመራሩን የምትወስድበት ትግል ነው እንጂ ያለው። ስለዚህ አንደኛው እንዳልኩ አሁን በእነዚህ ከባቢዎች ውስጥ በተለይ ፍርድ ቤት ነጻ ባልሆነበት፣ ፖሊስ ነጻ ባልሆነበት መንግስት ደግሞ በስልጣን ላይ መቆየት ከፍተኛ ዝንባሌ ባለበት ድባብ ውስጥ ትግል ማካሄድ ከባድ ነው። እዚ በውጭ ሀገር ሰላማዊ ሰልፍ ወጥተህ ምንም ብለህ ኢትዮጵያንም መንግስት እንደው እንደፈለግከ ብለህ ምንም ዘና ብለህ ትተኛለህ። እዚህ ደግሞ ብዙ የሚያሰጉህ ነገሮች በአባላት ላይ የሚደርሰውንም ስታይ ወከባዎች፣ ወጣ ብለህ ዝም ብለህ በሰላም ትመለስባት ሀገር ነው ኢትዮጵያና፣ በዚህ ውስጥ የሚኖረው ትግል ቻለ እንጂ ከባድ ነው ማለት ነው። አሁን ባለፈው ጊዜ እንኳን እንደው ቤት ፈረሰባቸው እነ እስክንድር ከታሰሩ በኋላ ቤት የፈረሰባቸው ሰዎች ጮሁ እና ወደዛ ሄድ ድምጣቸውን ለመስማት እስክንድር ስንታየው በዚህ ጉዳይ ላይ ሁሉ ጊዜ የህዝብ ድምፅ ለመስማትን ባለማበስ በቦታው እየተገኛ ይዟቸው የሚሉ ነበር እና የአያት ጊዜ ደግሞ እንግዲህ እኛም ስላለን እዚህ እነሱ መተካት ስላለብን ህዝብ ድምፅ ለመስማት ሄጄ ነበር። አንድ ወደ ኮልፌ አካባቢ ቤት የፈረሰባቸውን ሰዎች ማለት ነው ፖሊሶች ነው የመጡት። የቀጥታ ገና አንድ ሰውም ሳላናግር ነው የመጡት እና ወዲያው ምነው፣ ወደ ፖሊስ ጣቢያ ወሰዱኝ። እዛ ውለው ቆይተው አስመሽተው ከጋዜጠኛው ጋር አስረው ነው የለቀቁ። ስለዚህ ዝም ብሎ እንዳልኩህ ወጥተህ የምትፈልገውን ሀሳብ ተናግረን የምትገባባት አዳደር አይደለችም። ከባድ ነው። እዚህ ሀገር ያለው ትግል ከባድ ነው። ኢትዮጵያ ውስጥ በብዙ መንገድ ቻለንጅ ያለት ነው አሁን ያለሁበት ሁኔታ። ይህን ይመስላል። አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ፓርቲ የህዝብ ግንኙነትና ጽህፈት ቤት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ካሳሁን፣ እግዚአብሔር ይስጥልኝ። እግዚአብሔር ያክብረልኝ አዲስ አመት።